ከተሞች ውስጥ የውሃ አቅርቦት ችግር አንዱ ምክንያት ከተሰበሰበው ከታሰበው በላይ የሚጨምር ሕዝብ ቁጥር መሆኑን የውሃ መስኖና የኤሌክትሪክ ኃይል ሚኒስትር አስታወቁ። ከአንድ ወር በኋላ አዲስ አበባ ውስጥ እንዲካሄድ የታቀደውን ንጽህናና ውሃ ለሁሉም የሚባል ዓለም አቀፍ ጉባኤ አስመልክተው መግለጫ የሰጡት ሚኒስትሩ አቶ ሞቱማ መቃሳ በስብሰባው ላይ ለመሳተፍ የሚገቡ ለጋሽ ሀገሮችና ተቋማት ለዘርፉ ድጋፍ ሊያደርጉ እንደሚችሉ ጠቁመዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ንጽህናና ውሃ ለሁሉም አጋርነት የተሰኘው ተቋም ከተባበሩት መንግስታት ድርጅት የህጻናት መርጃ ዩኒሴፍ ጋር በመተባበር የሚያዘጋጀው የሚኒስትሮች ጉባኤ ነው። ከአንድ ወር በኋላ በአዲስ አበባ የሚጀምረው ያለፉትን ሶስት ጉባኤዎች በአሜሪካ ያካሄዱት ተቋማቱ አፍሪካን ለአዘጋጅነት ሲመርጡ የመጀመሪያቸው መሆኑ ተጠቅሷል። እንደ አውሮፓውያን አቆጣጠር እስከ ሀያ ሰላሳ ይሳኩ ዘንድ በተባበሩት መንግስታት ድርጅት ከተቀመጡት አስራ ሰባት የዘላቂ ልማት ግቦች አንዱ ውሃና ንጽህናን የተመለከተ መሆኑን የውሃ መስኖና ኤሌክትሪክ ኃይል ሚኒስትሩ ሚኒስትሩ ሞቱማ መቃሳ ተናግረዋል። በአዲስ አበባ የሚካሄደው ጉባኤም ዘላቂ የልማት ግቦቹ ከተቀረጹ በኋላ የመጀመሪያው መሆኑን አስታውሰዋል። ሚኒስትሮችና የዓለም አቀፍ ተቋማት መሪዎች የሚገኙበት ጉባኤ ታዲያ ሀገራት ግባቸውን ለመተግበር እንዲዘጋጁ እገዛ እንደሚያደርግን የገለጹት አቶ ሞቱማ እንዳሉት እንደ አውሮፓውያን አቆጣጠር ከ2000 እስከ 2015 በነበሩት 15 ዓመታት ኢትዮጵያ የውሃ አቅርቦት የሌለውን ህዝብ ቁጥር በግማሽ መቀነስ ችላለች። ዘላቂ የልማት ግቦቹን ለማሳካት በምታደርገው ጥረት ጉባኤው የሚኖረውን ጠቀሜታ አብራርተዋል። የተለያዩ ለጋሽ ዓለም አቀፍ ባንኮች ይገኛሉ። ዓለም አቀፍ ድርጅቶች ይገኛሉ። እነኚህ የሚመጡት የእኛን ሀገር እንቅስቃሴ አይተው በሚመቸው መንገድ ድጋፍ ያደርጉልናል ብለን ነው የምናስበው። ድጋፍ ስንል የፋይናንስ ድጋፍ አለ ከዛም ውጭ ደግሞ የቴክኒካል ድጋፎች አሉ የሚደረጉልን ማለት ነው። ስለዚህ እንደኛ ሀገር እና ሌሎችም ሀገሮች የዚህን ኤስዲጂውን ሰስተነብል ድርጊት ለማሳካት ሁሉም የየራሱን ድርሻ ያደርጋል እና በጋራ አብረን ይሄን ግብ የተቀመጠውን ጎል የምናሳካበት ሁኔታ ይፈጠራል ብለን ነው የምንጠብቀው። ከዚያ አኳያ ድጋፍ የቴክኒክም የፋይናንስም ይገኛል ብለን ነው የምንጠብቀው። ኢትዮጵያ ይህንን ጉባኤ የምታስተናግደው አዲስ አበባን ጨምሮ በተለያዩ ከተሞች የሚገኙ ነዋሪዎች የውሃ አቅርቦት ችግር እየገጠማቸው ባለበት ወቅት ነው። ውሃ የሚኖረው ሌሊት በተወሰነ ሰዓት ብቻ መሆኑን የሚገልጹ አንዳንድ ነዋሪዎች ያንን ለመጠበቅ እንቅልፍ አጥተው እንደሚያድሩ ያስረዳሉ። ለቀናት ብሎም ለሳምንታት ውሃ እንደማያገኙ የሚገልጹም አሉ። ችግሩ መኖሩን ያመኑት ሚኒስትሩ አቶ ሞቱማ መቃሳ ዋናው መነሻ የሕዝብ ቁጥር መጨመር ነው ብለዋል። ዋናው ምክንያት አሁን መጠጥ ውሃ እንደተባለው እዚህ ሀገር ያሉት የከተማ መጠጥ ውሃዎች እጥረት አለ። ሁሉም ትልልቅ ከተሞች ውስጥ ለምሳሌ አዳማ፣ መቀሌ፣ ባህር ዳር፣ አዲስ አበባ እንዳልከው፣ ሌሎችም ከተሞች ድሬዳዋ፣ እጥረቶች አሉ። ዋናው መነሻው የእኛ የከተማ እድገት የከተማ ሕዝብ እድገት አሁን አንድ ፕሮጀክት ሲሰራ ዲዛይን ሲደረግ ለ20 አመት ለ15 አመት አገልግሎት ይሰጣል ተብሎ ነው የሚታቀደው። ይሄ ስታቀድ የህዝብ እድገት ካልኩሌሽኑን ባለ ነው ወስዶ ለምሳሌ ወይ 2.3 ወስዶ ሊሆን ይችላል። የፖፕሌሽን የሚጨምረው ማለት ነው፣ የህዝብ ቁጥር የሚጨምርበት ያንን ካልኩሌት አድርጎ ዛሬ የነበረው ህዝብ የዛሬ 20 አመት እዚህ ላይ ይደርሳል ብሎ ነው ፕሮጀክት የሚሰራው። አሁን እያየን ያለ ነው ግን በሁለት ፐርሰንት ያድጋል፣ ሁለት ነጥብ ሶስት ያድጋል የተባለው በአራት ከዛ በላይ የከተማ እድገት የከተማ ህዝብ እድገት የጨመረበት ሁኔታ ነው ያለው። ይህም ሆኖ ግን ችግሩን ለመቅረፍ ከፍተኛ ጥረት እየተደረገ መሆኑን ነው ሚኒስትሩ ያስረዱት። ለመስራት እና ችግሩን ለመቅረፍ ከፍተኛ ጥረት እየተደረገ ነው። ለምሳሌ አዲስ አበባ የምንወስድ በርካታ ፕሮጀክቶች ተቀርጿል። ያሉትን የማሳደግ በተጨማሪ ጥልቅ ጉድጓዶችን በብዛት በመቆፈር ችግሩን ለመቅረፍ እየተሞከረ ነው አለው። ችግሩ አለ፣ ግን ይሄን ለመቅረፍ እየተደረገ ያለው ጥረት ተጠናክሮ ቀጥሏል። ከተወሰኑ ጊዜ በኋላ ከዚህ ችግር ማቃለል ይቻላል ተብሎ ነው የሚገመተው። የአዲስ አበባው ጉባኤ አዘጋጅ የሆነው ንጽህናና ውሃ ሁሉም አጋርነት የተሰኘው ተቋም ከመንግስታት፣ ከሲቪክ ማህበራት፣ ከለጋሾች፣ ከልማት ባንኮች እና ከመሳሰሉት የተውጣጡ ከመቶ በላይ አጋሮች እንዳሉት ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ